ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ግንቦት 22 2015 ዓ ም ስርጭታችን ጀመረ።

በደቡብ ክልል ሀዲያ ዞን ደሞዝ በወቅቱ እንዲከፈላቸው የጠየቁ ከአርባ በላይ የመንግሥት ሠራተኞች እንደታሰሩ ተሰምተዋል። ምን ያክል ርቀት ከከተማ ሸሽተን እንዳለን በምን አይነት ሁኔታ ውስጥ እኛ እንዳለን እኛና ፈጣሪ እናውቃለን። ታስሮ ያለው ቢያንስ ይልን ቢባል አርባና ሀምሳ የሚሆን ያክል። በነገራችን ላይ አላማው ከዚህ በኋላ ማንም

ደሞዝ እንዳይጠይቅ የተደረገበት አፈናና ሴራ ነው ያለው። ኑሮ ውድነት እንዳለ ሆኖ ደሞዝ ማጣት ከቤት ሴራ የመሰደድ እንደገና ደግሞ ምንም ነገር እስከማድረግ ባለሱቆችም ይከለክሉሃል። አይሆንም ብለው ከለከሉም በፊት እንደው ያግዙን ነበረ።

የምስራቅ ባዶዎቻ ወረዳ ሁለት የመንግሥት ሠራተኞችን ነው ቀደም ብለን የሰማናቸው። ዝርዝር ዘገባው በአብይ ርዕስ ይቀርባል። በሌላ ዘገባ በሰሜን ኢትዮጵያ ጦርነት ከሦስት ሺህ በላይ መምህራንና ተማሪዎች መሞታቸውም ተገልጿል። የሚሉና ሌሎች ዘገባዎችም በምሽቱ ይደመጣሉ።

ጤና ስጥልኝ። እንደምናምሽታችኋል አድማጮቻችን፣ እንዲሁም ተመልካቾቻችን። ዝግጅቱን በመምራት አብሬያቸው የሚቆየው ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ ከስቱዲዮ ዝግጅቱን ታቀናብርልናለች። ጽዮን ግርማ ዋና አዘጋጃችን ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ በቀጥታ በመደመጥ ላይ ይገኛሉ። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድታመሹ እንጋብዛለን። እኛም አብረናችሁ እንቆያለን።

አስቀድመን ዋና ዋና የዓለም ዜናዎችን እናስደምጣችኋለን። ደረጀ ደስታ ይቀጥላል። ጤና ስጥልን አድማጮች እንደምናመሻችሁ በድጋሚ ደረጀ ደስታ ነኝ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ።

ለዛሬ ከያዝናቸው ዜናዎች መካከል አምባሳደር ማይክ ሐመር ወደ ጅቡቲና ኢትዮጵያ ይጓዛሉ፣ ፕሬዚደንት ኢሳያስ አፈወርቂ ሞስኮ ገቡ፣ የሩሲያው የውጭ ጉዳይ ሚኒስትር በኬንያ፣ በሞስኮ የደረሰው የድሮን ጥቃት ዋና ዋናዎቹ ናቸው። አሁን ወደ ዝርዝሩ እናልፋለን።

የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሀመር እንደ ኤሮፓ አቆጣጠር ከግንቦት 31 ጀምሮ እስከ ሰኔ ስድስት ወደ ጅቡቲና ኢትዮጵያ እንደሚጓዙ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ ባወጣው መግለጫ አስታውቋል አምባሳደሩ

አምባሳደሩ በጅቡቲ ቆይታቸው በዩናይትድ ስቴትስ የአፍሪካ ኮማንድ ዩኤስ አፍሪኮምና በምስራቅ አፍሪካ ጥምር ጦር በቀውሶች ምላሽና ተከታታይ የደህንነት ስጋቶችን ለማስወገድ በሚደረጉ ጥረቶች ላይ ለመነጋገር በተዘጋጀው የምስራቅ አፍሪካ የደህንነት መድረክ ላይ እንደሚሳተፉ መግለጫው አመልክቷል።

አምባሳደሩ ከጅቡቲ መንግስት ባለስልጣናት ጋር በሁለትዮሽ ትብብርና በአፍሪካ ቀንድ ባሉ ቀጠናዊ ጉዳዮች ዙሪያ እንደሚነጋገሩ መግለጫው አስታውቋል። በምስራቅ አፍሪካ የልማት በይነ መንግስታት ወይም ኢጋድ የቅርብ ጊዜ ስራዎችና እንቅስቃሴዎችን ለመገምገም ከኢጋድ ዋና ጸሐፊ ዶክተር

ወርቅነ ገበየው ጋር እንደሚገናኙም የሚኒስቴሩ መግለጫ ገልጿል። ማይክ አመር በኢትዮጵያ ጉብኝታቸው ከአፍሪካ ህብረት ባለስልጣናት ጋር ተገናኝተው እንደ ኤሮፓ አቆጣጠር ህዳር 2 2022 የወጣውን የግጭት የማቆም ስምምነት አፈጻጸም ላይ እንደሚነጋገሩ ተጠቅሷል።

በአዲስ አበባና መቀሌ ቆይታቸውም ከኢትዮጵያ ባለስልጣናትና ከትግራይ ጊዜያዊ አስተዳደር ባለስልጣናት ጋር የሽግግር ፍትህና ተጠያቂነት ጥረቶች እንዲሁም ትጥቅ የማስፈታት የተፈናቃይነትና መልሶ ማቋቋም ፕሮግራሞችን አፈጻጽም ቅድሚያ ሊሰጣቸው በሚገባቸው ጉዳዮች ላይ ይነጋገራሉ ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ያወጣው መግለጫ አመልክቷል።

የኤርትራው ፕሬዚደንት ኢሳያስ አፈወርቂ ዛሬ ከሰዓት በኋላ ሞስኮ መግባታቸውን የኤርትራ የማስታወቂያ ሚኒስትር የማነ ገብረመስቀል በትዊተር ገጻቸው አስታውቀዋል

ፕሬዚደንቱ ሞስኮ ቫንኮቫ አውሮፕላን ማረፊያ ሲደርሱ የሩሲያ ምክትል የውጭ ጉዳይ ሚኒስትር ሩዴንኮ አንድሬ ተቀብለዋቸዋል ተብለዋል። የልዑካን ቡድናቸውን አስከትለው ሞስኮ የገቡት ፕሬዚደንት ኢሳያስ አፈወርቂ በነገው እለት የኦፊሴል ስብሰባና በአሌክዛንደር የአርበኞች መታሰቢያ የአበባ ጉንጉን እንደሚያስቀምጡ የውጭ ጉዳይ ሚኒስትሩ በትዊተር ገጻቸው ላይ ካሰፈሩት መረጃ ለመረዳት ተችሏል። በሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የተመሩት ከፍተኛ ልኡካን

በቅርቡ ኤርትራን ጉብኝት ማድረጋቸው በኤርትራ ጉብኝት ማድረጋቸው ይታወሳል። ትናንት ሰኞ ድንገት ናይሮቢ የገቡት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከኬንያ ፕሬዝደንት ዊሊያም ሩቶ ጋር ተወያይተዋል። ጉብኝቱ የተካሄደው ሞስኮና ኪየቭ በገቡበት ጦርነት ሳቢያ ከአፍሪካ የሚያገኙትን ድጋፍ ለማጠናከር አንዳቸው የሌላቸውን

ዳና እየተከተሉ በሚያካሂዱት ጉብኝት ዲፕሎማሲያዊ ላቂያ ለማግኘት በሚጣጣሩበት ጊዜ ነው።

በምስራቅ አፍሪካ ከፍተኛ ተሰሚነት ወዳላት ኬንያ የተደረገው የላቭሮቭ ጉብኝት የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባን ያለፈው ሳምንት የናይሮቢ ጉብኝት ተከትሎ የተካሄደ ነው። ጉብኝቱ አስቀድሞ ያልተገለጸና ከኬንያ ባለስልጣናትም በኩል የወጣ መረጃ አልነበረም። የዓለም ሀያላን አገራት 1.3 ቢሊየን ሕዝብ ባላት አፍሪካ ያላቸውን ተጽዕኖ ለማሳደግ በሚያደርጉት ፉክክር ላቭሮቭ ባለፈው አንድ ዓመት ውስጥ አህጉሪቱን ለበርካታ ጊዜ

ጎብኝተዋል። በሱዳን የሚካሄደው የደም መፋሰስ በመሸሽ እስከ መጪው ጥቅምት ወር በሚኖረው ጊዜ ውስጥ አገር ጥሎ የሚሰደደው ሰው ቁጥር ከአንድ ሚሊየን ሊያልፍ እንደሚችል ተባበሩት መንግስታት ድርጅት አስጠነቀቀ። ውጊያ የተዳከመ የጸጥታ ሁኔታ ወደማይታይባቸው የቀጠናው አገሮች

የሰውና የጦር መሳሪያ ዝውውር ሊያባብስ እንደሚችል የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር አስጠንቅቀዋል። በሮይተርስ የተጠናቀረውን ዘገባ ቆንጂት ታየ ታቀርብልናለች። በሱዳን የጦር ሰራዊትና በፈጥኖ ደራሽ ልዩ ኃይሉ መካከል እንደ አውሮፓውያን አቆጣጠር ሚያዝያ 15 ቀን ውጊያው ከተቀሰቀሰ ወዲህ ከ350 ሺህ የሚበልጡ ሰዎች አገር ጥለው የሚበዙት ወደ ግብጽ፣ ቻድና ደቡብ ሱዳን ተሰደዋል።

ከአንድ ሚሊዮን የሚበልጡ ሰዎችም በሀገር ውስጥ ከቀያቸው ተፈናቅለዋል። የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነሩ ፊሊፖ ግራንዴ መስሪያ ቤታቸው በስድስት ወር ጊዜ ውስጥ ስምንት መቶ ሺህ ሱዳናውያንና ሁለት መቶ ሺህ የሌሎች አገሮች ተወላጆች አገር ጥለው እንደሚሰደዱ የሰጠውን ትንበያ መጀመሪያ ላይ ለማመን አዳግቷቸው እንደነበር አስታውሰው አሁን ግን እያሳሰባቸው መምጣቱን ትናንት የግብጽና የሱዳን ድንበር አካባቢን ከጎበኙ በኋላ

ካይሮ ላይ በሰጡት ቃል ተናግረዋል። የአንድ ትልቅ አገር ህግና ሥርዓት ሲፈራርስ ለሕገ ወጥ የሰው ዝውውር እጅግ አመቺ ሁኔታ ይፈጥራል። ቀድሞውንም በምስራቁ የአገሪቱ ክፍል የተስፋፋ ችግር መሆኑን እናውቃለን። አሁን ደግሞ ብዙ ሰው ለመውጣት እየተጣደፈ ስለሆነ እጅግ በጣም ከባድ አደጋ ተደቅኗል። እንደተለመደው እባካችሁ ድንበሮቻችንን በሙሉ እንዝጋ በማለት

የሚፈታ ነገር አይደለም። ለችግሩ ምንጮች መፍትሄ መፈለግ ነው የሚገባው። የጦር መሳሪያ ዝውውሩ የጸጥታ መዳከም ወዳለባቸው ሀገሮች ሊስፋፋ ይችላል። በሊቢያና በሳህል አካባቢ ሀገሮች የደረሰው እንዲደገም አንፈልግም ያሉት ግራንዴ ያ ከሆነ ያለውን የሰብአዊ ቀውስ

በእጅጉ ያባበሳል ሲሉ አስጠንቅቀዋል። መስሪያ ቤታቸው በቀጣዮቹ ስድስት ወራት ለስደተኞች መርጃ የሚያውለው አራት መቶ ሰባ ሚሊዮን ዶላር መጠየቁን የገለጹት ፊሊፖ ግራንዴ እስካሁን የገባው ግን

አንድ ከመቶ ብቻ መሆኑን ገልጸዋል። በዩክሬን ጉዳይ የተጠመደው ዓለም አቀፉ ማህበረሰብ በቂ ትኩረት እየሰጠው አይደለም ያሉት የዩኤንኤችሲአር ከፍተኛ ኮሚሽነር ለጋሾች የተጠየቀውን እርዳታ ለመስጠት ቃል እንዲገቡልን አጠንክረን እንጠይቃለን ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።

ዩክሬን ሞስኮ ላይ በርካታ የድሮን ጥቃቶች አድርሳብኛለች ስትል ሩሲያ ክስ አሰማች። ይሁን እንጂ የሩሲያ መከላከያ ሚኒስቴር ወደ ከተማው የተቃረቡ ሁሉም ድሮኖች መደምሰሳቸውን ገልጸዋል።

የሞስኮ ከንቲባ ሰርጌ ሶብኒያን ዛሬ ማለዳ በደረሰው የድሮን ጥቃት ሁለት ሰዎች መቁሰላቸውንና አንደኛው ሆስፒታል መግባቱን ተናግረዋል። በተለያዩ ሁለት የመኖሪያ ቤት አፓርትመንቶች ላይ የነበሩ በርካታ ነዋሪዎች ህንፃዎቹን ለቀው ቢወጡም ከቆይታ በኋላ መመለሳቸው ተገልጸዋል። በጥቃቱ የሞተ ሰው አለመኖሩ ተመልክተዋል።

ከቅርብ ሳምንታት ወዲህ በሩሲያ ላይ የሚካሄዱ የድሮን ጥቃቶች እየጠነከሩ መጥተዋል። ኒውዮርክ ታይምስ ጋዜጣ እንደዘገበው የዩናይትድ ስቴትስ የስለላ ድርጅት ዩክሬን በዚህ ወር መጀመሪያ ላይ በክሬምሊን አቅራቢያ ከደረሰው የድሮን ጥቃት ጀርባ አለችበት ብሎ ያምናል። ዩክሬን በሩሲያ ውስጥ ባሉ ኢላማዎች ላይ ጥቃት መፈጸም መጀመሯን በይፋ አምና አልተቀበለችም።

የዩናይትድ ስቴትስ የተወካዮች ምክር ቤት አባላት መንግስት እንደ ኤሮፓ አቆጣጠር እስከ 2025 ድረስ መበደር የሚያስችለውን የ31 ነጥብ 4 ትሪሊየን የብድር ጣሪያ ለመፍቀድ ከዛሬ ማክሰኞ ጀምሮ መነጋገር መጀመራቸው ተነገረ።

የብድር ጣሪያው ላይ የተደራደሩት ዲሞክራቱ ፕሬዚደንት ጆ ባይደን እና ሪፐብሊካኑ አፈጉባኤ ኬቨን መካርቲ ምክር ቤቱ ውሳኔውን እንዲያሳልፍ እየጠየቁ ሲሆን ለዚህም በቂ ድምፅ ያላቸው መሆኑን እየገለጹ ነው። ይሁን እንጂ አንዳንድ ግራ ዘመም ዲሞክራት ሕግ አውጪዎች ውሳኔው የማህበራዊ ደህንነት ወጪዎችን በጣም ይቀንሳል ብለው ሲሰጉ፣ ሪፐብሊካኖች ደግሞ የሚቀንሰው ወጪ እጅግ አነስተኛ ነው በማለት እያኩተመተመው መሆኑ ተነግረዋል።

በመጨረሻም የግሪክ ባለስልጣናት ከጎረቤት ቱርክ ወደ አገር ውስጥ የሚገቡ ፍልሰተኞችን ለመርዳት ከህገወጥ አዘዋዋሪዎች ጋር በመስራት የተጠረጠሩ አምስት የልዩ ድንበር ጠባቂ ፖሊሶችን ዛሬ በቁጥጥር ስር ማዋላቸውን አስታወቁ። ዛሬ የወጣው መግለጫ እንዳስታወቀው አምስቱ ተጠርጣሪዎች ከጥቅምት ወር መጨረሻ ጀምሮ የኤቭሮስ ወንዝን የሚያቋርጡ ጀልባዎችን በመጠቀም

አንድ መቶ ሰዎችን እንዲገቡ አመቻችተዋል ተብሎ ይታመናል። የኢቪሮስ ወንዝ በአውሮፓ የተሻለ ህይወት ለሚፈልጉ ሰዎች ወደ ግሪክ ለመግባት ቁልፍ ነጥብ መሆኑ ተነግረዋል። በግሪክ ድንበር አቅራቢያ በምትገኝ ከተማ ተጠርጣሪዎቹ በተያዙበት ወቅት ፖሊስ 28000 ዶላር የሚሆን ጥሬ ገንዘብና 60 የሚጠጉ ሞባይል ስልኮችን መያዙን ገልጿል። ግሪክ ስደተኞች እንዳይገቡ ለመከላከል በድንበራዋ ዙሪያ ከፍተኛ አጥር የገነባች ሲሆን የመከላከያ አጥሩን የበል

የበለጠ ለማራዘም ማቀዷም ተመልክቷል። አድማጮች፣ ለምሽቱ ያዘጋጅ ነው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የማክሰኞ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በመከታተል ላይ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲቪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ግንቦት 22 ስርጭታችንን ነው። ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። እንዲሁም ደግሞ በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውናሉ።

የዌብና ማህበራዊ ድረ ገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን ስርጭታችን በተጨማሪ አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ደግሞ በፌስቡክ ላይ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። ወደ ዕለቱ አብይ ርዕስ ዘገባችን እንሻገራለን።

በደቡብ ክልል ሀዲያ ዞን ምስራቅ ባዶዋቻ ወረዳ ደሞዛቸው በወቅቱ እንዲከፍላቸው ጥያቄ ያቀረቡ የመንግስት ሰራተኞችን ጨምሮ አርባ ሰዎች መታሰራቸውን የአሜሪካ ድምፅ ያነጋገራቸው ሰራተኞች ገልጸዋል። ከመምህራን በስተቀር አብዛኞቹ የመንግስት ሰራተኞች አሁንም ለተከታታይ ሶስት ወራት ደሞዝ ስላልተከፍላቸው ለከፍተኛ ማህበራዊና ኢኮኖሚያዊ ችግር መጋለጣቸውን አመልክተዋል። ከዞኑ መንግስት ባለስልጣናት ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ዮናታን ዘብዴዎስ የዚህን ዘገባ ዝርዝር ያሰማናል።

ስማቸው እንዳይገለጥ ጠየቁ የምስራቅ ባደቦቸው ወረዳ የመንግስት ሰራተኛ ቀደም ሲል ወርሃዊ ደሞዛቸው ወቅቱን ጠብቆ እንዲከፍላቸው ለተከታታይ ወራት ያቀረቡት ማመልከቻ ተቀባይነት ባለማግኘቱ ሰላማዊ ሰልፍ በማድረግ አቤቱታቸውን ለብዙሀን መገናኛ በማሰማታቸው በወረዳው አስተዳደር ተጨማሪ የመብቶች ጥሰት እንደተፈጸመባቸው አስታውቀዋል። በዚህም ሳቢያ አርባ ሰዎች ለእስር መዳረጋቸውና ከእነርሱም መካከል አስራ ስምንቱን ግለሰቦች እንደሚያውቋቸው የጠቀሱት ሰራተኛው ግለሰቦቹ በእስር ከአንድ ወር በላይ

ጊዜ ቢያስቆጥሩም እስካሁን ክስ እንዳልተመሰረተባቸው ጠቁመዋል። ሁለት ወር ሆኗል። እስካሁን ድረስ ክስ አልተመሰረተም። በነጻነት የምናገር መ ኢቪን ደቡብ ክልል ላይ በተለይ በህድያ ዞን የዲሞክራሲ ጭላንጭል የሚባል ነገር የሌለበት ስለሆነ በጣም ሲቃይ ችግር ውስጥ እንዳለን ነው። እስረኛ አያያዙ ራሱ ጤናማ አይደለም። ደረቅ ጣቢያ ላይ ነው አቆይተው ብዙ ችግር የፈጠሩት። በአስቸጋሪ ሁኔታ ውስጥ ነን ያሉት ሌላው ሰራተኛ አቶ ብርሃኑ አበበ የሚደርስባቸውን በደልና ጫና እንኳን

እንዳይናገሩ መከልከላቸውን ገልጿል። የፌዴራል መንግስትና ገለልተኛ አካል ችግሩን ይፍታልን ሲሉም አቶ ብርሃኑ ተማጽኗል። ምን ያክል ርቀት ከከተማ ሻሽተን እንዳለን በምን አይነት ሁኔታ ውስጥ እኛ እንዳለን እኛና ፈጣሪ እናውቃለን። ታስሮ ያለው ቢያንስ የለም ቢባል አርባና ሀምሳ የሚሆን ያክል። በነገራችን ላይ አላማው ከዚህ በኋላ ማንም ደሞዝ እንዳይጠይቅ የተደረገበት አፈናና ሴራ ነው። እየተሸሸገው የሸሸው ህዝብ አይቆጠርም። ካለፈው መጋቢት ወር ወዲህ ደሞዝ ተከፍሏቸው እንደማያውቅ አቶ ብርሃኑ አበበ ይናገራሉ።

ከወረዳው የመንግሥት ሠራተኞች አንዱ አቶ ብሩክ ናዳሞ እንደገለጹት ሠራተኞች ደሞዝ ስለማይከፈላቸው የቤት ክራይና ወርሃዊም የአስቤዛ ወጪ መሸፈን አልመቻላቸውና ልጆቻቸውም መጎሳቆላቸውን በአጠቃላይ ለከፍተኛ ኢኮኖሚያዊና ማኅበራዊ ችግር መጋለጣቸውን አስረድቷል።

እውነት ለመናገር ከደሞዝ ውጭ ምንም ነገር የለንም። እኛ ጋር አሁን እኛ ጋር እውነት እዚህ አካባቢ በጣም ምስኪን የመንግስት ሰራተኛ እዚህ ጋር የተለየው ተቆም እንዲሰራ ልማት እንዲሰራ ሳይሆን ደሞዝ የሰራ ነው ይከፈልልን ከማለት ምንም ጥያቄ የለውም። ከወራት በፊት ተፈጥሮ የቆየው ችግር

አሁንም መቀጠል ነው የተናገሩት። ደግሞ መቅደስ ሙላቱ ናቸው። አብዛኛው ሴክተር ስራ የማቆም አድማም እያደረጉ ነው ያሉት አሁን ላይ እና በዚህ የተነሳ ደግሞ በሰዓቱ በደሞዝ ጥያቄ የተነሳ በተነሱ ችግሮች ምክንያት የታሰሩ ልጆች አሉ፣ እስካሁን ያልተለቀቁ፣ ክስም ሳይመሰረትባቸው እስካሁን የቀጠሮ ጊዜ እየጠየቁ ነው ልጆቹን በጣቢያ ያቆዩቸው፣ ግማሹ ደረቅ ጣቢያ ላይ ግማሹን ደግሞ ወይን ቤት ነው ያደረጓቸው። የወረዳው የመንግስት ሰራተኞች በሚደርስባቸው ዛቻም መስለላቸውን ገልጿል። ያለው ኑሮ ውድነት እንዳለ ሆኖ

ደመወዝ ማጣት ከቤት ኪራይ መሰደድ እንደገና ደግሞ ምንም ነገር እስከማድረግ ባለሱቆችም ይከለክሉሃል። በቃ አይሆንም ብለው ከለከሉም በፊት እንደው ያግዙን ነበረ። ከኪራይ ቤት እንኳን እስከመታገድ ነው አሁን የደረሰው የደረስ ነው። እኛ እንደ እንትን ማለት ነው እንደ ሲቪል ሰርቫንት ካልከፈልክ መኖር አይቻልም። ከመንግስት ወገን ምላሽ ለማግኘት ለዞኑ ዋና አስተዳዳሪም ለአቶ አብርሃም ሜጫ ለዞኑ ፖሊስ መምሪያ አዣዥ ለሻለቃ ተሾመ ባትሶ እንዲሁም ለዞኑ

የሰላምና ጸጥታ መምሪያ ኃላፊ ለአቶ ሳሙኤል ሽጉጤ ስልክ ብንደውልም ስብሰባ ላይ እንደሆኑ በመግለጽና ቀጥሮ ከሰጡ በኋላ ስልካቸውን በማጥፋት ለማግኘት በመቸገራችን አስተያየታቸውን ለማካተት አልቻልንም። ይሁን እንጂ ከአንድ ወር በፊት በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የዞኑ ዋና አስተዳዳሪም አቶ አብርሃም መጫ የሰራተኞች የደሞዝ ክፍያ ችግር ከዓመታት በፊት ለአርሶ አደሮች ከተሰራጨው የአፈር ማዳበሪያ ግዢ ዕዳ ከፈላ ጋር የተገናኘ መሆኑን ገልጿል። ከዚሁ ጋር በተገናኘ ሰዎች መታሰራቸውን አምነው

እስሩ በወንጀል ድርግት በመሳተፋቸው ነው ማለታቸው ይታወሳል። የባዶዎች ወረዳ የመንግሥት ሠራተኞች ግን ወርሃዊ ደሞዛቸው በወቅቱ እንዲከፈላቸው ከመጠየቅ በቀር የተሳተፉበት የወንጀል ዐይነት አለመኖሩን በመግለጽ አሁንም መፍታቸው ተጠብቆ ለጥያቄያቸው ምላሽ እንዲሰጣቸው አመልክቷል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም።

የምትከታተሉት ከዋሽንግተን ዲሲ በቀጥታ እየተላለፈ የሚገኘውን የአሜሪካ ድምፅ የማክሰኞው ምሽት ስርጭታችን ነው። ቀደም ብላችሁ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው ዘገባዎች ይቀጥላሉ።

በሰሜን ኢትዮጵያ ጦርነት በትግራይ ክልል ውስጥ ከ3800 በላይ መምህራንና ተማሪዎች ሕይወት ማለፉን የኢትዮጵያ ሕዝብ እምባ ጠባቂ ተቋም አስታውቋል። ተቋሙ ጦርነቱ በክልሉ ስላደረሰው ጉዳት ባካሄደው የዳሰሳ ጥናት በትምህርት ስርዓቱም ላይ ከፍተኛ ውድመት መድረሱን አመልክተዋል። የጉዳቱ መጠን በቅርቡ የተጀመረው የመምህራን

የመማር ማስተማር ሂደት ላይ ከፍተኛ እክል እንደተፈጠረ በተቋሙ የተገለጸ ሲሆን የክልሉ የትምህርት ቢሮ በበኩሉ የሚመለከታቸው የፌዴራል አካላትና ዓለም አቀፍ ድርጅቶች የሚጠበቅባቸውን ድጋፍ አለማድረጋቸውን በመጥቀስ ወቀሳ አሰምተዋል። ገብረ ሚካኤል ገብረ መድን ዝርዝራለሁ። የተቋሙ ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ጊዜያዊ አስተዳደሩ ከማይቆጣጠራቸው 26 ወረዳዎች ውጭ ባሉት የክልሉ አካባቢዎች

እስከ ወርሃ ነሐሴ 2013 ዓ.ም ድረስ ብቻ ያለውን የጦርነት ጉዳት ያካተተ ጥናት መደረጉን ገልጿል። በጦርነቱ በሺዎች የሚቆጠሩ መምህራንና ተማሪዎች ሕይወታቸውን እንዳጡም ተረጋግጧል ብለዋል ዋና እምባ ጠባቂው። ይሄ እንግዲህ መምህራንና ተማሪዎችን ብቻ አይደለም፣ ሌሎች የኅብረተሰብ ክፍሎችም በጦርነቱ ጉዳት የደረሰባቸው እንደሆነ ይታወቃል። ግን እኛ እዚህ ሪፖርት ላይ ለማመላከት የሞከር ነው

አሁን ያለውን የመማር ማስተማር ሂደቱን በተገቢው መንገድ ተግባራዊ ለማድረግ የመምህራን ክፍተት ያለ መሆኑን ነው እና በጦርነት ወቅት ሁለት ሺ አንድ መቶ አርባ አንድ መምህራንና አንድ ሺህ ሰባት መቶ ተማሪዎች ሕይወት ማለፉን ነው በትምህርት ቢሮ ያገኘነው መረጃ የሚያመላክተው እና ይሄ አጠቃላይ መማር ማስተማሩ ላይ ክፍተት ፈጥሯል።

የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ በበኩላቸው በጥናቱ ከተጠቀሰው ከነሐሴ 2013 ዓ ም በኋላም በክልሉ በተካሄደ ጦርነት ብዙ ውድመት መድረሱን ተናግረዋል። ከዛ በኋላ ተደጋጋሚ ጦርነት ተካሂደዋል በብዙ የትግራይ አካባቢዎች። ስለዚህ በዛን ጊዜ ቀርተው የነበሩት እንድግማሻቸው ና እንድ ግድግዳውን ፈርሶ ሌላው ደናይ ነበር ወይ ቆርቆራውን ተደስተው ሌላውን ደናይ ነበር ወይ ብላክቦርድ ና

ወንበሩ ተነስቶ ህንፃው ደህና የነበረ ትምህርት ቤት በተደጋጋሚ ጦርነቱ ከዛ በኋላ ተካሄደበት አሁን እንዳለ ወድመዋል ማለት ነው። የተቋሙ ጥናት እንደሚያሳየው

እስከ ነሐሴ 2013 ዓ ም ድረስ 88 ከመቶ የሚሆኑት የመማሪያ ክፍሎች በሙሉና በከፊል ተጎድተዋል። 96 ከመቶ የሚሆኑት የተማሪዎች መቀመጫ ዴስኮች ወድመዋል። 95.8 ከመቶ የመማሪያ ጥቁር ሰሌዳዎችም አልተገኙም። ይኸው የጉዳት መጠን በቅርቡ በተጀመረው የመማር ማስተማር ሂደት ላይ እክል እንደፈጠረም ዶክተር እንዳለ ኃይሌ ያስረዳሉ። የመማሪያ ክፍሎች፣ የአስተዳደር ሕንጻዎች፣ የተማሪ መቀመጫ ዴስኮች

አጠቃላይ ለመማሩ ማስተማሩ የሚያስፈልጉ የትምህርት ግብአቶች እጥረት ያለ መሆኑን ጭምር ነው የሪፖርቱ ግኝት የሚያመላክተው። በትግራይ ክልል የትምህርት ዘርፍ የደረሰው ውድመት ግዙፍ እንደሆነ የሚናገሩት የቢሮ ኃላፊው ዶክተር ኪሮስ ጉዑሽ በሌሎች የኢትዮጵያ አካባቢዎች የተማሪዎች አፈጻጸም ዝቅተኛ ነው፣ የትምህርት ጥራት ወረደ ሲባል እንሰማለን፣ በትግራይ ግን ይህን መጠየቅ ቅንጦት ነው ብለዋል። አጠቃላይ በስርዓተ ትምህርቱ ኮላብስ እንዲሆን ተደርገዋል።

ስለዚህ ከፍተኛ ችግር ነው ያለው። ህጻናት አሁን ወደ ትምህርት ቤት ተመለሱ ስንልም ሊማሩበት የሚችሉ ትምህርት ቤት የለም። ሌላ አካባቢ ሳብስታንዳርድ ስታንዳርድ የሆነ ትምህርት ቤት ሊሆን ይችላል። ሌላ አካባቢ አንደር ፐርፎርም ሊያደርግ የሚችል ተማሪ ሊኖር ይችላል። ትግራይ ላይ ስትመጣ እነዚህ ቁጥሮች ሊጀሪ ናቸውም የሆኑት ማለት ነው። ሳብ ስታንዳርድም ሆኖ ተማሪ ልናስተምርበት የምንችል የለንም። ስለዚህ ትግራይ ላይ ትምህርት ቤት የለም

ብሎ ነው መወሰድ ያለበትና ከዚህ አንጻር ህዝቡም እንደ ህዝብ የፌዴራል መንግስትም እንደ መንግስት ሌሎች እዚህ አካባቢ ላይ ሊዘግፉ የሚችሉ ዓለም አቀፍ ተቋሞችንም ከዛ ካላደረጉልን አሁን ገብተንበት ካለነው አስቸጋሪ ሁኔታ ለመውጣት በጣም እንቸገራለን።

የሚመለከታቸው የፌዴራል አካላትና ዓለም አቀፍ ድርጅቶች ትምህርት መጀመራችንን አይተው ግብአት በማቅረብ ያግዙናል ብለን ተስፋ ብናደርግም እስካሁን ድረስ በተግባር ያየነው ነገር የለም ሲሉ ወቅሰዋል። የሚያስፈልጉን ቁሳቁስ ዝርዝር ለትምህርት ሚኒስቴርም ለሌሎች የሚመለከታቸው አካላትንም ሰጠናል። በእያንዳንዱ ትምህርት ቤት፣ በእያንዳንዱ ክላስሩም ዳስም ቢሆን ምንም ቢሆን እስከ አርባ ሺህ ሰሌዳ ነው የሚያስፈልገን። እሱን ለትምህርት ሚኒስቴርም ሰጠናል።

በእያንዳንዱ ትምህርት ቤት ብለህ ባስቀመጥከው ነገር ደብተርም ያስፈልጋል። ለተማሪዎች ትምህርት ቤት ሚገቡ ውስጥ የሚያስፈልገን የፎቶኮፒ የፕሪንተር ነቅዘማጅ የሆኑ ኤሌክትሮኒክ እቃዎች። እነዚህ ድጋፍ የሚፈልጉ ተማሪዎችም ብዙ አሉ፣ አካላቸው ያጡ ስለዚህ፣ ድጋፍ የሚፈልጉ ወደ ትምህርት ቤት ለመሄድ ከትራንስፖርት ጀምሮ ሌሎችን የሚያስፈልጋቸው ጉዳዮች ላይ ዘርዝረን ለትምህርት ሚኒስተርም ሰጠናል። እስካሁን በፕሮሚስ ነው ያለው። እናግዛለን፣ እንደግፋለን የሚል ቃል የተገባለ እንደሚደግ

I didn't know.

እንዳለም ይህን ችግር ለመፍታት የሁሉም አካላት ርብርብ እንደሚያስፈልግ አመልክቷል። በአፋርም ተመሳሳይ ችግር አለ። በአማራ ክልልም ተመሳሳይ ችግር አለ። ራይ ክልል ግን በአስ ያለ ችግር ነው። ስለዚህ መንግስት ብቻውን ሳይሆን መንግስት ያልሆኑ ድርጅቶች አሉ፣ ህብረተሰቡ አሉ፣ ባለ ሀብቶች አሉ። እነዚህ ለጉዳዩ ትኩረት እንዲሰጡ አድርጎ የማስተባበር ወይንም ሪሶርስ ሞብላይዝ በማድረግ ያለውን ክፍተት

በጉዳዩ ላይ አስተያየት የሰጡን የትምህርት ሚኒስቴር የሕዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ አመለወርቅ ህዝቅኤል መስሪያ ቤታቸው ወደ ትግራይ ክልል የትምህርት ቁሳቁስ ለመላክ በዝግጅት ላይ እንደሆነ ተናግረዋል። የትምህርት መሳሪያዎችን ከትምህርት መሳሪያዎች ማምረቻና ማከፋፈያ ድርጅት ወደዚህ የተመረቱት መሄድ እንዲችሉ ደብዳቤ ተጽፏል፣ እንዲፈቀድ ተደርጓል። እነዚህን አሁን የተመረቱት መቀመጫ፣ ኮምባይንዴ፣ ጥቁር ሰሌዳ፣ ጠመኔ፣ ደብተር

እሱ መውሰድ እንዲችሉ በኛ በኩል ደብዳቤዎች ተጽፈዋል ለትምህርት መሳሪያ ማምረቻና ማከፋፈያ ድርጅት ማለት ነው። መነሻውን በትግራይ ክልል ባደረገው የሰሜን ኢትዮጵያው ጦርነት ምክንያት በክልሉ የትምህርት ዘርፍ ላይ ምን ያህል አጠቃላይ ውድመት እንደደረሰ እየተጠና እንደሆነና በቅርቡ ይፋ እንደሚደረግ ዶክተር ኪሮስ ጉዑሽ አክለው ገልጿል። ለአሜሪካ ድምጽ ገብ

ገብረ ሚካኤል ገብረ ማርያምን አመሰግናለሁ። በመቀጠል ደግሞ ወደ ኦሮሚያ ክልል እናቀናለን። በኦሮሚያ ክልል በ2015 ዓ ም ያለፉት ዘጠኝ ወራት ያጋጠመ የትራፊክ አደጋ ከአንድ ሺህ በላይ ሰዎችን ህይወት መቅጠፉን የክልሉ ፖሊስ ኮሚሽን ገልጸዋል። ለአደጋው መከሰት የአሽከርካሪዎች ብቃት ማነስ፣ የተሽከርካሪዎች የቴክኒክ ችግርና የመንገዶች ጥበት መንስኤ እንደሆኑ በኦሮሚያ ክልል ፖሊስ ኮሚሽን የትራፊክ ደህንነት ዘርፍ ኃላፊ ሆኑት ኮማንደር በላቸው ቲክ

ለአሜሪካ ድምፅ ገልጸዋል። ፀሐይ ዳምጠው ዝርዝር አላት። በኦሮሚያ ክልል በልዩ ልዩ አካባቢዎች በተከሰቱ የትራፊክ አደጋዎች በተያዘው የ2015 ዓ.ም ያለፉት ዘጠኝ ወራት ከአንድ ሺህ በላይ ሰዎች

ለህልፈት መዳረጋቸውን በኦሮሚያ ፖሊስ ኮሚሽን የትራፊክ ደህንነት ዘርፍ ኃላፊ ኮማንደር ባላቸው ትኪ ለአሜሪካ ድምጽ ገልጸዋል። በዚህ አመት በክልሉ የተመዘገቡት የሞት አደጋዎች ዘጠኝ መቶ ሰላሳ ሁለት ናቸው። በአደጋዎቹ የአንድ ሺ አንድ መቶ ሰባ ስምንት ሰዎች ህይወት አልፏል። ከሁሉ የከፋው ግን ሰሞኑን በዋሻ አካባቢ ያጋጠመው ነው። ይህ ዘንድሮ የአደጋ ብዛት ካለፈው አመት ጋር ሲነጻጸር በቁጥር ቢያንስም

የበለጠ ለመቀነስ ትኩረት ይሻል ኮማንደሩ ለአደጋዎች መንስኤ ናቸው ያላቸውንም አብራርተዋል ለትራፊክ አደጋዎቹ የተለያዩ መንስኤዎች በፍጥነት ማሽከርከርና የትራፊክ ህግን አለማክበር ለእግረኛ ቅድሚያ ያለመስጠት ያለ እረፍት መንዳት የተሸከርካሪውን ቴክኒክ ብቃት በጊዜ አለማስመርመር እና ርቀትን ጠብቆ አለመንዳት ናቸው በዋናነት የሚጠቀሰው መንስኤ ግን የመንገድ ችግር ነው

ይህ ማለት በአንድ በኩል በአገሪቱ ያለው የተሽከርካሪ ብዛት ከእጥፍ በላይ ጨምሯል። መንገዱ ግን ከተሽከርካሪ ቁጥር ጋር አልጨመረም። በሌላ በኩል የመንገድ ጥበትና የተበላሹ መንገዶች ቶሎ አለመጠገናቸው ቀዳሚ ቅዳሚ መንስኤዎች ሆነዋል። ኮማንደር በላቸው አክለውም በተለይ በምዕራብ አርሲ ዞን ሰሞኑን

ሀያ የመደወላቡ ዩኒቨርሲቲ መምህራንና የአስተዳደር ሰራተኞች ያለቁበት ልዩ ስሙ ወሻ ተብሎ የሚጠራው አካባቢ ተደጋጋሚ የትራፊክ አደጋ የተመዘገበበት እንደሆነም ተናግረዋል። አደጋውን ለመቀነስ ኮሚሽኑ ተጨማሪ የትራፊክ ፖሊሶችን አሰማርተው የትራፊክ ምልክቶችን መትከሉንና ና ሌሎችንም ዘዴዎች መጠቀሙን ያወሱት ኮማንደር በላቸው የመንገዱ ጥበት ግን

አደጋውን ሊቀንሰው እንዳልቻለ አመልክተዋል። መምህር ደስታ ሙላቱ የመደ ወላቡ ዩኒቨርስቲ መምህርና ሰራተኞች ካለቁበት የትራፊክ አደጋ የተረፉ መምህር ናቸው። አደጋው ስለተከሰተበት ሁኔታ የሚያስታውሱትን ይናገራሉ። በመደ ወላቡ ዩኒቨርስቲ የኢንፎርሜሽን ና ኮሚኒኬሽንስ መምህር ነኝ። ዘወትር ቅዳሜና እሁድ በጠዋት ወደ ዶዶላ፣ ሻሸመኔ፣ ግንኢር ና ደሎመና እንጓዛለን

ያን ቀን እንደ ወትሮው ማለዳ 11 ሰዓት ተኩል ተነሳን አደጋው የደረሰበት አካባቢ እስክንደርስ ድረስ ምንም ችግር አልነበረም እዛ ስንደርስ ግን ሹፌር ወርዶ ከመኪናው ስር ሆኖ ያስተካከላቸው ነገሮች ነበሩ ነገሮችን አስተካክሎ ጉዞ ከጀመረን ሁለት ደቂቃም ሳይቆይ ሹፌሩ ተሽከርካሪውን መቆጣጠር ተሳነውና ወደ ገደል ገባ ይህ ነው የሆነው

የባሌ ዞን አጋርፋ ከተማ ነዋሪ መሆናቸውን የጠቀሱት አቶ አብዱልከሪም ኢንድሬስ ደግሞ ተደጋጋሚ የትራፊክ አደጋ ስለሚከሰትበት የወሻ መንገድ ይህንን ይላሉ። እኔ እድሜም በሙሉ በዚህ መንገድ ሁኔታ እያዘንኩ ነው የኖርኩት ማለት ይችላለሁ። ዘውትር አደጋ አለ። በተለያዩ ጊዜያት በትንሹ ከ30 መኪና በላይ ተገልብጠዋል። እርዝመቱ ሀምሳ ሁለት ኪሎ ሜትር ነው። መንግስትም ሆነ ሕዝቡ ለምን ዝምታን እንደመረጡ አልገባኝም።

መንገዱ ጠመዝማዛና ገደላማ በመሆኑ መፍትሄ ቢበጅለት ጥሩ ነው። የአርሲ ነገሌ ጤና ሳይንስ ኮሌጅና የሆስፒታሉ ስራ አስኪያጅ ዶክተር በላይ ለታ እንደሚገልጹት ተደጋጋሚ የትራፊክ አደጋ ይከሰትበታል ከተባለው ወሻ አካባቢና አጎራባች ወረዳዎች ጉዳት ደርሶባቸው ወደ ሆስፒታሉ የሚመጡ ሰዎችን በማከም አመቱ ሙሉ እንደተጨናነቀ ነው ይላሉ።

ከሞጆ አዋሳ እስከ ባሌ ያለው መንገድ አስቸጋሪ ነው። እንደ ሀገርም ለትራፊክ አደጋ ከተጋለጡት አካባቢዎች አንዱ ነው። የሰሞኑ አደጋ የተከሰተበት ስፍራ የፍጥነት መንገድና ጠመዝማዛም ስለሆነ ጥንቃቄ ያስፈልገዋል። በኮፈሌና ሻሸመኔ አካባቢ የመንገዱ መልክዓ ምድር አስቸጋሪ ነው። ለምሳሌ በ2014 ዓ ም አንድ መቶ ሰባ ዘጠኝ የትራፊክ አደጋ ተጎጂዎችን አክምናል። አመቱን ሙሉ እነርሱን እያክምን አሳልፈናል ማለት ይቻላል።

ሰሞኑም ሀያ ሰዎችን ተቀብለን ሶስቱን ለተሻለ ሕክምና ወደ አዲስ አበባ ልከናል። ሌሎቹን ግን እዚሁ እያከምናቸው ነው።

በባሌ ሻሸመኔ መንገድ ላይ ተደጋጋሚ የትራፊክ አደጋ ስለሚያስተናግደው ወሻ አካባቢ ከኦሮሚያና ከፌዴራል መንገዶች ባለስልጣን አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሰሞኑን ከመደወላቡ ዩኒቨርሲቲ ሀምሳ አንድ መምህራንና የአስተዳደር ሰራተኞችን አሳፍሮ ወደ ሻሸመኔ ስጓዝ የነበረው የዩኒቨርሲቲው ተሽከርካሪ ወሻ ተብሎ በምጠራው አካባቢ ስደርስ በመገልበጡ ሀያ የዩኒቨርሲቲው መምህራንና ሰራተኞች ህይወት ማለፉንና በርካቶቹ

መቁሰላቸውን የአርሲ ነገለ ጤና ሳይንስ ኮሌጅና የሆስፒታሉ ስራ አስኪያጅ ዶክተር በላይለታ ተናግረዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ፀሐይን ለቀደመው ዘገባ እናመሰግናለን። በመቀጠል ደግሞ ወደ ናይጀሪያ እናቅናለን።

የናይጄሪያ የጦር ሰራዊት በአክራሪ እስላማዊ ቡድኑ ቦኮ ሃራም ከዘጠኝ ዓመት በፊት የተጠለፉ ሶስት ተጨማሪ ሴት ተማሪዎችን በዚህ ሳምንት ማስለቀቁ ተዘግቧል። እንደ አውሮፓውያኑ አቆጣጠር በ2014 የቦኮ ሃራም ታጣቂዎች በቦርኖ ክፍለ ሀገር ቺቦክ ከተማ የሚገኝን የመንግሥት ትምህርት ቤት ወረው በመቶዎች የሚቆጠሩ ልጃገረዶችን ጠልፈው መውሰዳቸው ይታወሳል። ከዚያ ወዲህ ከአጋቾቹ ጋር በተካሄደ ድርድር ብዙዎቹ ልጃገረዶች ቢለቀቁም አሁንም በጠላፊዎች እጅ ያሉ ብዙ ናቸው። የቲሞቲ

አዊ ዞን ዘገባ ቆንጅታዬ በመቀጠል ታቀርብልናለች። ና ያማኒ እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ ም ሚያዝያ 14 ቀን በአዳሪ ትምህርት ቤቱ የመኝታ ክፍሏ የሰማችውን ተኩስና ፍንዳታ ታስታውሰዋለች። እኛም የዛን ዕለት ማታ ምን ብናደርግ ይሻለናል እየተባባልን ነበር።

ከዚያ ሁለት ወንዶች መጡና ወታደሮች ነን፣ ኑ ከኛ ጋር፣ እኛ እንጠብቃችኋለን አሉን። ሰዎቹ የመንግስት ወታደሮች ሳይሆኑ የአክራሪ እስላማዊው ሽምቅ ተዋጊ ቡድን የቦኮ ሀራም ታጣቂዎች ነበሩ። በዚያ ሌሊት የቺቦኩን የልጃገረዶች አዳሪ ትምህርት ቤት የወረሩት ታጣቂዎቹ ከ270 የሚበልጡ ተማሪዎችን ጠልፈው ወሰዱ።

ከመካከላቸው አንዷ የነበረችው የጋና ያማኒ እና ሌሎች ጓደኞቿ ከተወሰዱበት መኪና ላይ ዘለው በመውረድ ሮጠው ጫካው ውስጥ ገቡ። ጫካ ውስጥ ሁለት ቀን ሙሉ ቆይተን ነው ቤት የደረስ ነው። የተማሪዎቹ መጠለፍ በዓለም አቀፍ ደረጃ ከፍተኛ ቁጣን የቀሰቀሰ ሲሆን ብሪንግ ባክ አወር ገርልስ ልጆቻችንን አምጡ በሚል መሪ ቃል ሰልፎችም ተካሂደዋል።

ልጃገረዶቹ ከተጠለፉ ከዘጠኝ ዓመት በላይ ያለፈ ሲሆን አብዛኞቹ ተለቀዋል። ወደ ሰማንያ የሚሆኑ ግን እስካሁን አልተለቀቁም። አሁንም በጠላፊዎቹ እጅ ከሚገኙት ልጃገረዶች መካከል አንዷ የኢኖክ ማርክ ልጅ ነች። ባለቤታቸው ከሁለት ዓመታት በፊት በዚሁ በልጃቸው መታገት የተነሳ በወረደባቸው ሐዘን ምክንያት መሞታቸውን ይናገራሉ።

ሐሳብ ይዞኛል። ምን እንደማደርግ አላውቅም። ባለቤቴ ሞታለች። ወደ መቃብር የወረደችው በዚሁ ሐዘን ምክንያት መሆኑን አውቃለሁ። የናይጄሪያ የጦር ሰራዊት ከቺቦክ የተጠለፉትን ልጃገረዶች በሙሉ እናስለቅቃለን ብሎ ቃል ገብቷል። ከሁለት ሳምንታት በፊትም ሁለት ተማሪዎችን ያስለቀቁ ሲሆን በዚህ በግንቦት ወር በጠቅላላው ሶስት ልጃገረዶች ተለቀዋል።

የናይጄሪያ የሰሜን ምስራቅ አካባቢ ክፍለ ጦር አዛዥ የሆኑት ሜጀር ጀነራል ኢብራሂም አሊ በአንደኛዋ ልጃገረድ ላይ ስለደረሰው የሚከተለውን ማብራሪያ ሰጥተዋል። በአንድ ወቅት አቡ ዩሱፍ ከሚባል ሰው ጋር ተጋብታ ነበር። ከዚያ በኋላ እሱን ፈታ ባላ መሐመድ የሚባል ሰው አገባች።

አቡጅዲራ በሚል ስምም ይታወቃል። የቦኮ ሐራም ሽብርተኛ ነው። ቤት ውስጥ የሚሠራ ፈንጂ ኤክስፐርታቸው ነው። ኒኬኪ ሙታ በሀገሪቱ ዋና ከተማ በአቡጃ የቺቦክ ማኅበረሰብ ተጠሪ ናቸው። ማህበሩ አሁንም በጠላፊዎቻቸው እጅ ያሉትን ልጃገረዶች ለማሰብ

በየወሩ ስብሰባ ያካሂዳል። በቅርቡ የተለቀቁትም ተማሪዎች በደንብ እንዲያገግሙ መንግስት ከቺቦክ ማህበረሰብ አባላት ጋር በቅርበት በመስራት ጥረት ማድረግ አለበት ሲሉ አሳስበዋል። በቅርብ ጊዜ የተለቀቁት በማገገም ላይ ናቸው። ገና ከቤተሰቦቻቸው ጋር በደንብ አልተገናኙም። በጣም የሚያሳዝን ነገር ነው። ለምን እንደዚህ እንደሚደረግ አይገባንም።

አሁን ያልተገኙት ተማሪዎች ቤተሰቦች ታዲያ አዲስ ተመራጩ ፕሬዚደንት ልጃገረዶቹን በሙሉ ከቦኮ ሀራም ታጣቂዎች ለማስለቀቅ ተሰናባቹ ቡሃሪ የገቡትን ቃል ተፈጻሚ እንዲያደርጉ በማሳሰብ ላይ ናቸው። እያዳመጣችሁ ያላችሁት በ19 በ5ና በ31 ሜትር ባንድ አጭር ሞገድ ከ

ዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የማክሰኞ ምሽት ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ ጨርሰናል። ወደ ቀጣዩ ምዕራፍ ልንሸጋገር ነው። ከዛ በፊት ግን ኢትዮጵያ ላይ አሁን ከምሽቱ ሶስት ሰዓት ከ35 ደቂቃ ሆኗል። ዋሽንግተን ላይ ደግሞ ከቀኑ ስምንት ሰዓት ከ35 ደቂቃ ነው። የሁለተኛው ምዕራፍ የመጀመሪያ ዝግጅታችን ንግድና ምጣኔ ሀብት ነው።

የኢትዮጵያ መንግሥት መነሻውን በትግራይ ክልል ባደረገው የሰሜን ኢትዮጵያ ጦርነት የ28 ቢሊዮን ዶላር ወይም በወቅቱ ምንዛሬ ከ1.5 ትሪሊዮን ብር በላይ ጉዳት መድረሱን ግንቦት 9 ቀን 2015 ዓ ም በይፋ ባወጣው ዳሰሳዊ ጥናቱ ላይ አስታውቋል።

የአሜሪካ ድምፅ ያነጋግራቸው ምሁራንና የምጣኔ ሀብት ባለሙያዎች ዶክተር አክሎክ ቢራራና ዶክተር ጉቱቴሶና እንዲሁም አቶ እምነት ነጋሽ ይፋ የተደረገው ጥናት ተአማኒነትና ገለልተኝነት የጎደለው ተጠያቂነትም የማያመላክት እንደሆነ ተችተዋል። ባለሙያዎቹን ያነጋገረው ደረጀ ደስታ ነው፣ እንደሚከተል ያቀርበዋል።

የገንዘብ ሚኒስትሩ አቶ አህመድ ሸዴ ባለፈው ግንቦት ዘጠኝ ቀን 2015 ዓ ም የመስሪያ ቤታቸውን የዘጠኝ ወራት የስራ ክንውን ሪፖርት ለህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ለሁለት ዓመት የዘለቀው የሰሜን ኢትዮጵያው ጦርነት የ28 ቢሊዮን ዶላር ኪሳራ ማድረሱን ገልጸዋል።

በሚኒስትሩ ሪፖርት የተጠቀሰውን የጦርነት ኪሳራ መጠን አስመልክቶ አስተያየታቸውን የሰጡት በዓለም ባንክ አማካሪነት ለረዥም ዓመታት ያገለገሉት የምጣኔ ሀብቱ ባለሙያ ዶክተር አክሎግ ቢራራ አገሪቱን እጅግ ከፍተኛ ዋጋ ያስከፈለ ጦርነት ነው ይላሉ። ጦርነቱ ለወደፊትም ገና ትልቅ ዋጋ እንደሚያስከፍል ያመለከቱት ዶክተር አክሎግ አገሪቱ እስከዛሬ ታገኘው ከነበረው ገቢ ጋር በማነጻጸር የደረሰውን ጉዳት ያብራራሉ።

በጠቅላላ በኢትዮጵያ ኢኮኖሚ ላይ ያለው አንድምታ ለብዙ አመታት እጅግ በጣም አስከፊ የሆነ

ኢምፓክት ያለው ሁኔታ ነው የተፈጠረው። ሀያ ስምንት ቢሊዮን ዶላር ቀላል አይደለም። ኢትዮጵያ በየአመቱ እንደው ሰክሰስፉል በሆንበት ጊዜ፣ ስቴቢሊቲ በነበረበት ጊዜ በየአመቱ የምታገኘው የውጭ እርዳታ ከአራት ቢሊዮን ዶላር በልጦ አያውቅም። አሁን ቀንሷል፣ እጅግ በጣም ቀንሷል። ረምታንስ ሐዋላ ምን ያክል ገንዘብ እናገኛለን? አንዳንዱ አራት ቢሊዮን ይላል፣ አንዳንዱ አምስት ቢሊዮን ይላል። ከዚያም በላይ ሊሆን ይችላል፣ ግን እየባከነ ነው ያሁሉ ገንዘብ።

ስለዚህ የማይተካ ሪሶርስ አምክነናል። ይህ ጦርነት እስከ ዛሬ ከነበሩት ጦርነቶች የተለየ ነው። ከባዕድ አገር ጋር ሳይሆን ከአንድ ቋት ጥሪት ተካፍለው በተዋጉ የአንድ ሕዝብ ወገኖች መካከል የተደረገ ጦርነት እንደነበር የሚገልጹት የምጣኔ ሀብት ባለሙያው ዶክተር ጉቱ ቴሶ ናቸው። ይሄ ጦርነት በኢትዮጵያ ውስጥ የተካሄደው በሀገር ውስጥ ባሉት በአንድ አካል መካከል በተከፈለ ነው እና በጦርነቱ ላይ የሚወጣ ጦርነቱ የሚደረግበት ሜዳ በጦርነ

ተሳታፊ የሚሆኑ ሁሉ ኢትዮጵያ ብቻ ነው ማለት ነው። ከወራሪ ኃይል ወይ ከውጭ ሀገር ከድንበር ከምናምን ጋር እንደምንዋጋው አይደለም ማለት ነው። ይሄ እንግዲህ ሲደመር ምን ማለት ነው? ጦርነቱ በሀገር ሪሶርስ፣ በሀገር ህዝብ፣ በሀገር ቴክኖሎጂ፣ በሀገር ብድር፣ በሀገር እርዳታ የተደረገ ጦርነት ነው ማለት ነው። ስለዚህ ነው ከየትኛውም ጊዜ ከሶማሌ ጋር ካደረግነው ጦርነት፣ ከኤርትራ ጋር ካደረግነው ጦርነት፣ ከሌሎችም የደርቡሾች ሌሎች ወራሪ ኃይሎች ጋር ካደረግነው ጦርነት ይልቅ በጣም

አስከፊ ነው። ኢትዮጵያ ባለፉት 15 ዓመታት በተለይ በመሰረተ ልማት ግንባታ መጠነኛ የኢኮኖሚ እምርታዎችን ያሳየችበት የተወሰኑ ኢንዱስትሪያል ፓርኮችን በመክፈት የውጭ ባለሀብቶችን መሳብ የቻለችበት ወቅት እንደነበር ዶክተር ጉቱ አስታውሰዋል። ግን ይህ ጦርነት በዚያች ወቅት ያተረፍናቸውን ግኝቶች ሁሉ ይዞ ጠፋ ይላሉ። የምጣኔ ሀብት ባለሙያው ዶክተር ጉቱ በመዕለ ዩኒቨርሲቲ ተባባሪ ፕሮፌሰር የነበሩትና በተለይም በትግራይ ክልል

በርካታ ጥናታዊ ጽሁፎችን በሚያወጣው ቤልጅየም ገንት ዩኒቨርሲቲ በምርምር ስራና በሶስተኛ ዲግሪ ጥናት ላይ የሚገኙት አቶ እምነት ነጋሽ የደረሰው ጉዳት በገንዘብና በንብረት ውድመት ብቻ የሚተመን አለመሆኑን ይናገራሉ ቢያንስ እኛ ስንከታተል የነበረው የሰብአዊ ሁኔታ በተለይ የትግራይና አዋሳኝ አካባቢዎችን ስንከታተል ቆይተናል እና እስከ ግማሽ ሚሊዮን የሚያህል ሰው በረሃብ በመድኃኒት እጦት እና በቀጥታ ግድያ የተገደለ ሊኖር እንደሚችል

እንቀምሳለን። ያ ማለት የጦር ተዋጊዎችን ሳያካትት ማለት ነው። የነዚን ህይወት በብር መገመት የሚቻል አይመስለኝም። ከዛም በላይ ነው። ኦፍኮርስ የብዙ እናቶች የብዙ ቤተሰቦች ቤተሰቦች ጠዋሪ የነበረ ወጣት አምራች ሀይል ነው እዛ ላይ ተቀጥፎም የጠፋው። ከዛ ማለፍ ስንል በሚሊዮኖች የሚቆጠሩ ህጻናት ከትምህርት ገበታቸው ላለፉት

ቢያንስ ተከታታይ አራት ዓመታት ልንል እንችላለን። መጀመሪያ በኮረና ከዛም አልፎ አሁን ሶስተኛ ዓመት ደግሞ በጦርነቱ ምክንያት ከትምህርት ገበታቸው ርቀው ቆይተዋል። ያንን በገንዘብ ዋጋ መተመን የምንችል አይመስለኝም። ከዛም በላይ ለትውልዶች የሚዘልቅ ጉዳት ነው ያለው የኢትዮጵያ ገንዘብ ሚኒስትር አቶ አህመድ ሸዴ ተቋማቸው መነሻውን በትግራይ ክልል ባደረገው የሰሜን ኢትዮጵያው ጦርነት የደረሰውን ጉዳትና የመልሶ ግንባታ ፍላጎት የተመለከተ የዳሰሳ ጥናት

ዳሜጅ ኤንደኒድ አሰስመንት በማከናወን የጥናቱን ውጤት ለመንግስት እንዳቀረበ መናገራቸውን የአገር ውስጥ ብዙሃን መገናኛ በዘግበዋል።

አቶ እምነት ነጋሽ በጦርነቱ ጉዳት መድረሱን ተቀብለው ጥናቱ ግን ታማኝነት የጎደለውና በገለልተኛ ወገን ያልተዘጋጀ መሆኑን በመጥቀስ ይከራከራሉ። ውድመት አልደረሰም ወደሚለው አልመጣም። ከዛም በላይ ከዛም በታች ነው ወደሚለው አልመጣም። ውድመቱን መተንበይ ላይ ያለው አካሄድ፣ ሂደቱ ራሱ ግን በምን አይነት መንገድ፣ ምን አይነት የጥናት ስልት ተጠቅሞን የተሰራው የሚለው መንገዱንም

ዝርዝሩንም ግልጽ የሆነ ነገር የለውም። ሲጀመርም የጥፋቱ አካል የነበረ አንድን ወገን ወይም ሁለቱም ወገን ተስማምተው እንኳን ቢሆን የሚያደርጉት ጥናት ያደረሱት ጉዳት ሙሉ በሙሉ ይህን ያህል ጉዳት አድርሻለሁ ብለው ሊያወጡ የሚችሉበት እድል በጣም ጠባብ እንደሆነ የሚረዳኝ ተቀባይነቱም በዛ ልክ የጎደለ የሚሆነው ማለት ነው። ስለዚህ የተሻለ የሚሆነው ገለልተኛ በሆነ አካል ጥናቱ እንዲጠናና

ወደ ዳግም ግንባታ ቢገባ ነው መልካም የሚሆነው። ለዛም ነው ገለልተኛ በሆኑ ዓለም አቀፍ በተለይ ደግሞ የተባበሩት መንግስታት ያቋቋማቸው የጥናት ተቋማት ኢንቨስቲጌተርስ ሊከታተሉት ይገባል የምንለው። ትግራይ በተለይ ትግራይ እስካሁን ለዓለም አቀፍ የጥናት ተቋማት፣ የኢንቨስቲጌተርስ ገለልተኛ ለሆኑ የኢንቨስቲጌሽን ተቋማት

ያልተፈቀደ ቦታ ሆኖ ነው የቀረበ። ስለዚህ እነዚያን ከልክሎ በራስ ለማጥናት የሚደረጉ ድፍያዎች ላይታመን ያረጉት። ዶክተር አክሎግ በበኩላቸው ለዚህ አውዳሚ ጦርነት የቁጥሩ መብዛትና ማነስ ሳይሆን ኃላፊነትና ተጠያቂነት ያለበት ማነው ብለን ልንጠይቅ ይገባል ይላሉ።

ይህን ያህል ገንዘብ በጦርነቱ ካወጣን በኋላ ዓለም አቀፉን ማህበረሰብ የመልሶ ማቋቋም ድጋፍ መጠየቃችን ተመልሰን ወደዚያው ጦርነት ውስጥ ላለመግባታችን ዋስትናችን ምንድን ነው ብለው ይከራከራሉ። ለዚህ ኃላፊነት የወሰደ ባለስልጣን አለ ወይ? ማን ነው ይሄ ጦርነት እንዲካሄድ

ያደረገው ቁጥሩ በዛ ወይም አነሰ የሚለው ሳይሆን የኢትዮጵያ መንግስት አሀዙን የጨመረበት የፖለቲካ ምክንያት ሊኖረው ይችላል። እርዳታ ያስፈልገናል የሚል መንግስት ኦብቪየስሊ ቤዝላይን ያስፈልገዋል ሀያ ስምንት ቢሊየን ዶላር የለንም፣ ወድሟል፣ መልሶ ለመተካት ይሄንን ብድር ያስፈልገናል፣ ድጎማ ያስፈልገናል የሚለው አርግመንት ከመንግስት አንጻር በሚታይበት ጊዜ ምክንያታዊ ነው። ስ ፋይን ግን ኢን ፈርስት

ይሄ ጦርነት ሊወገድ ይችል ነበር ወይ ብለንም መጠየቅ አለብን እኮ። አለያ በተደጋጋሚ ጦርነት ይካሄዳል ማለት ነው። ዛሬ ባለፈው ለሁለት ዓመታት በሰሜን ጦርነት ተካሄደ።

አሁን በአማራው ክልል ላይ የሚካሄደው ሲቪል ወር አይነት ሁኔታ ነው ያለው። እጅግ በጣም አስከፊ የሆነ ሁኔታ ይካሄዳል። በአዲስ አበባ የሚካሄድ እንትን አለ። የወለጋ እልቂት አሁንም አልቆመም። እነዚህ ሁሉ ኪሙላቲቭሊ ቢደማመሩ እኮ ይህ ነው የሰሜኑ ሀያ ስምንት ቢሊዮን ሆነ። እሺ በወለጋ ያለው ኢኮኖሚ እኮ ሙሉ በሙሉ ወለጋ ቁሟል። ሙሉ በሙሉ አንድ ነጥብ አምስት ሚሊዮን የሚሆኑ ራሱ መንግስት ያወጣውን ስታቲስቲክ

የተባበሩት መንግስታት ያወጣው ስታቲስቲክ አለ። እነዚያ ገበሬዎች ከቀያቸው ተባረዋል። ኢትዮጵያ በአሁኑ ጊዜ ከሶሪያ ከሌሎች ሀገሮች የበለጠ

የውስጥ የፈለሰ ህዝብ ብዛት አላት። ያነ እኮ የኢኮኖሚክ ኮስት አለው። አቶ ደረጀ የሶሻል ኮስት አለው፣ ሳይኮሎጂካል ኮስት አለው፣ የሴኪሪቲ ኮስት አለው። ይህን ሁሉ መደማመር ይኖርብናል ማለት ነው። የኢትዮጵያ መንግስት በጦርነቱ የደረሰውን ጉዳት ለመቀልበስና ከጦርነት በፊት ወደ ነበረበት ሁኔታ ለመመለስ እንዲቻል እንደ ኤሮፓ አቆጣጠር ከ2023 እስከ 2028 ድረስ የሚቆይ

የአምስት ዓመታት የመልሶ ማቋቋምና ግንባታ አገራዊ የእቅድ ማዕቀፍ ማዘጋጀቱን የገንዘብ ሚኒስትሩ ለምክር ቤቱ የፕላን የበጀትና የፋይናንስ ጉዳዮች ቋሚ ኮሚቴ ማስታወቃቸው ተነግረዋል። በሚቀጥሉት ሁለት ሳምንታት ውስጥም የደረሰውን ጉዳት መጠንና የመልሶ ግንባታ ፍላጎት የሚገልጽ ዝርዝር መረጃ ይፋ እንደሚደረግ ሚኒስትሩ በሰጡት መግለጫ ማመልከታቸው ተዘግበዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።

ደረጀ ደስታን ለቀደመው ዘገባ እናመሰግናለን። ቀጣዩ ዝግጅታችን ደግሞ ትምህርት ነው።

በአዲስ አበባ ከተማ የሚገኙ የግል ትምህርት ቤቶች ለመጪው ዓመት የትምህርት ቤት ክፍያ ከ20 እስከ መቶ በመቶ የሚደርስ ጭማሪ ለማድረግ ማቀዳቸውን ይፋ አድርገዋል። በርካታ ወላጆች የኑሮውን ሁኔታ ያላገናዘበ ሲሉ የጠሩትን ጭማሪ የተቃወሙ ሲሆን መንግሥት ጣልቃ እንዲገባና ያለአግባብ የሚደረግ ክፍያን እንዲያስቆም ጠይቀዋል። ስመኝ ሸቆየ በዚሁ ዙሪያ ከአዲስ አበባ የሚገኙ ወላጆችን አነጋግራ ተከታዩን ዘገባ ልካለች። በመጪው አዲስ የትምህርት ዘመን

አድማጮቻችን እንዲሁም ተመልካቾቻችን ቀደም ብሎ ለገጠመን የቴክኒክ ችግር በእጅጉ ይቅርታ እንጠይቃለን። ቀደም ብለን ልናሰማችሁ የተዘጋጀ ነው መሰናዶ በአዲስ አበባ ከተማ የሚገኙ የግል ትምህርት ቤቶች ለመጪው ዓመት የትምህርት ቤት ክፍያ ከሃያ እስከ መቶ በመቶ የሚደርስ ጭማሪ ለማድረግ ማቀዳቸውን የሚመለከት ነበረ። በዚህ ዙሪያ የአዲስ አበባ ከተማ ወላጆችን ስመኝ ሸቆየ አነጋግራለች። ዝግጅቱ በመቀጠል ይሰማል።

በአዲስ አበባ የሚገኙ የግል ትምህርት ቤቶች በመጪው አዲስ የትምህርት ዘመን

በተማሪዎች ወርሃዊ ክፍያ ላይ ከ20 እስከ መቶ በመቶ የሚደርስ ጭማሪ ለማድረግ እቅዳቸውን ማቅረብ የጀመሩት በሚያዝያ ወር ላይ ነው። በርካታ ወላጆች ግን እቅዱን ተቃውመዋል። በመሆኑም የአዲስ አበባ ከተማ የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ከወላጆች ጋር በቂ ውይይት ሳይደረግ ጭማሪውን መተግበር እንደማይችሉ በማሳወቁ ትምህርት ቤቶቹ ከወላጆች ጋር የተለያዩ ስብሰባዎችን ሲያካሂዱ ቆይተዋል።

ወላጆችና ትምህርት ቤቶቹ ያካሄዷቸው ስብሰባዎች አንዳንድ የተጋነኑ ጭማሪዎችን በተወሰነ መልኩ እንዲቀንሱ ቢያግዙም ስምምነት ላይ ለመድረስ አለማስቻሉን ግን

ወላጆች በምሬት ይገልጻሉ። ሶስት ልጆቻቸውን ፊውቸር ታለንት አካዳሚ በተሰኘው ትምህርት ቤት የሚያስተምሩትና በመጪው ዓመት ደግሞ አራተኛ ልጃቸውም ትምህርት ቤት እንደሚገባ የገለጹልን አቶ ለታሪክ ብሩ ትምህርት ቤቱ በተማሪዎች ክፍያ ላይ 75 በመቶ ለመጨመር አቅዶ እንደነበር ገልጸው ወላጆች ግን ተነጋግረው ጭማሪው ከ20 እስከ 30 በመቶ ሊሆን እንደሚገባ መስማማታቸውን ያስረዳሉ። ወላጆች ያለው ኢኮኖሚካል ችግሩ ስለሚታወቅ

ከሀያ እስከ ሰላሳ ፐርሰንት ብንከፍላቸው አሉን። ያው እሱን ሀሳብ ይዘን ቦታ አስደረግን፣ ያው ወላጆችን ማለት ነው ምን ያህል እናድርግ የሚለው እኛ የምንለው የሚቀጥለው አመት ሀያ ፐርሰንት የሚቀጥለው አመት ዘንድ የኢትዮጵያን አጓድ በሁለት ሺ አስራ ሰባት ላይ ደግሞ አስር ፐርሰንት እንጨመር እና ሰላሳ ፐርሰንት እናድርግ ብለን ነበር። የመንግስት ትምህርት ቢሮ ተወካዮች በተገኙበት ወላጆች ያቀረቡት ሀሳብ ግን በትምህርት ቤቱ ተቀባይነት አላገኘም። በመሆኑም

ወላጆች በመጪው ዓመት በተማሪዎች ክፍያ ላይ ሐምሳ አምስት በመቶ ጭማሪ እንዲያደርጉ አሳውቋል። በፊውቸር ታለንት ትምህርት ቤት የወላጅ ሕብረት ኮሚቴ ውስጥ ለአምስት ዓመት ማገልገላቸውን የገለጹልን አቶ ለታሪክ ይህ ጭማሪ ወላጅ ከሚችለው አቅም በላይ ነው ይላሉ። እሽኒ አሁን ያየው ሳነጻቸው አራተኛ ልጄ እንጨምሬ በአንድ አመት ውስጥ ከመቶ ሺ በላይ ጭማሪ አለብኝ በጭማሪ ብቻ። እውነት ለመናገር በጣም ከወላጅ ከሚችለው በላይ ነው፣ አሁን እየተጨመር ያለው አብዛኛው ትምህርት ቤት ያለው

ይህኛም ትምህርት ቤት የከባድ መኪና ሾፌር የነበሩትና አሁን በግል ስራ የሚተዳደሩት አቶ ተሾመ ገብረየስም ሁለት የዘጠነኛ ና የአስረኛ ክፍል ተማሪ ልጆቻቸውን እዚሁ ፊውቸር ታለንት ትምህርት ቤት ያስተምራሉ። እስካሁን በነበረው ክፍያ በተርም ወይም በሁለት ወር ከአስራ አምስት ቀን

10024 ብር ይከፍሉ የነበረ ሲሆን አሁን በእያንዳንዱ ልጅ ላይ የተወሰነው 55 በመቶ ጭማሪ የወላጆችን ኑሮ ያላገናዘበ መሆኑን በምሬት ያስረዳሉ። እኛ ወላጆች የምንለውን ትምህርት ቤቶችን ሊሰሙን ይገባል። ችግሩ እኛም ጋር አለ፣ እነሱም ጋር አይደለም። እኛ እንደሚጨመር እኮ እርግጠኛ ሊጨመራ ልክ ነው። ጉዳቱ ችግሩ የሀገሪቷ ላይ የተፈጠረው የወረቀት ችግር፣ የመምህራን ደሞዝ ማነስ ሁሉ ነገሮችን እንዳለ እናምናለን።

ግን እኛ ወላጆችም የምንናገረው ይሰማ። እኛም ጋር ችግር አለ። ከዚህ በፊት በኮቪድ ሳት ማር አይጠመስ ሲባል ወረቀቶች ሲወደዱ እኛ ሲቸፍታለን ትምህርት ቤታለን ወላጆች አምስት መቶ ሰባ አምስት መቶ ሰባ በተርም አራት እንዲጨመር አድርገን የወላጅ ህብረቱ ተነጋግሮ ይህን ሁሉ ጨምረንላቸዋል። በችግር ሁኔታ ውስጥ እንዲጎዱ አንፈልግም። እኛም እየተረዳን እናሻሽልላቸዋለን። ስለዚህ አሁንም የወላጁን ድምፅ ይስሙት። ችግሩ እነሱ ጋር ብቻ ሳይሆን እኛ ወላጆች ጋርም ስላለ

ተሳስበን ተከባብረን ችግሮቹን ተያይዘን ተቃቅፈን እንለፍ ነው እኛ ምንለው። በአዲስ አበባ ከተማ ከሚገኙ 1558 የግል ትምህርት ቤቶች ውስጥ 1257 የሚሆኑት በመጪው ዘመን የክፍያ ጭማሪ ለማድረግ እቅድ ማቅረባቸውን

የባለስልጣን መስሪያ ቤቱ አስታውቋል። ለጭማሪው በምክንያትነት የሚያቀርቡትም የቤት ኪራይ፣ የወረቀትና የመሳሰሉ ግብዓቶች ዋጋ መናር እንዲሁም የመምህራን ደሞዝ ጭማሪ ናቸው። አቶ ለታሪክ ግን ከፍተኛ ጭማሪ እያደረጉ ያሉት አንዳንድ ትምህርት ቤቶች የራሳቸው ህንጻ ያላቸው ጭምር እንደሆኑ በመግለጽ እነዚህን ምክንያቶች አይቀበሉም። በግሌ ትምህርት

የእኛ ትምህርት ቤት ማለት ነው ለአስተማሪ ደግሞ ሰይ ለምሳሌ ላስት ይር ላይ ምንድነው አፕሪዛል ሰክሰስ ላደረገ አስተማሪ አስራ አራት ፐርሰንት ነው ማክሲሙም ጭማሪ። ለአንድ አስተማሪ አስር ሺ ብር ቢሆን ደግሞ ዘ በኢትዮጵያ ስታንዳርድ ማለት ነው የሚጨምሩት ያሉት አንድ ሺ አራት መቶ ብር ነው። እኔ ግን በአንድ ተማሪ ላይ በተርም ወይንም ደግሞ በተርም አሁን እነሱ በሚሉት ሀምሳ አምስት ፐርሰንት በአንድ ተማሪ ላይ እኛ አምስት ሺ አምስት መቶ ብር እየጨመረ እነሱ ለአንድ አስተማሪ እየጨመሩ ያሉት

በጣም አቃቂ ቃሊቲ ክፍለ ከተማ የሚገኘው ኢትዮ ብሔራዊ ትምህርት ቤት ሊያደርግ ያሰበውን ሰላሳ በመቶ ጭማሪ አስመልክቶ ከወላጆች ጋር ሁለት ጊዜ ስብሰባ ቢያካሄድም ያለ ስምምነት ተበትኗል።

ሆኖም ባለፈው ሳምንት ለወላጆች በላከው የውሳኔ ደብዳቤ በመጪው ዓመት ወላጆች በሚከፍሉት ክፍያ ላይ 30 በመቶ እንደሚጨምሩ አሳውቋል። የስድስተኛ፣ የሰባተኛ እና የስምንተኛ ክፍል ልጆቻቸውን በትምህርት ቤቱ የሚያስተምሩት ወይዘሮ ትዕግስት ተስፋዬ እጅግ ከባድ ውሳኔ ከፊታቸው እንደሚጠብቃቸው በሀዘን ገልጸውልናል። ከዛ ላይ እንግዲህ ልጆቹ አሁን ጥሩ

እድገት ላይ ነው ያሉት። ብዙ ነገር ይፈልጋሉ። አጉል እድሜ እባክሽ ወይ ህፃን አይደሉ ትን አትከለኪያቸው ወይ ትልቅ አይደሉ እንዲህ ነው ችግሩ ብለሽ አትማትገልጭ እድሜ የለም። አስራ አራትና አስራ አምስት ዓመት ናቸው። እና ከኑሮ ጋር ከነሱ ፍላጎት ጋር ምንም የሚመቻቸው አይደለም። እዚህ ላይ ደግሞ ገና ይሄ ደብተሩ፣ ዩኒፎርሙ፣ ቦርሳው ምናምኑ ስትይ በቃ የለሽም ምንም ምንም በቃ ምንም አይኖርሽም።

እንጂ መቼም ሳይማሩ አይቀሩም እነዚህ ልጆች እንጂ በጣም ከባድ ኢትዮ ብሔራዊ ትምህርት ቤት በክፍለ ከተማው ካሉ ትምህርት ቤቶች የተሻለ ጥራት ያለው እና በትምህርት አሰጣጡ የተመሰገነ ነው የሚሉት ወይዘሮ ትዕግስት ወላጆች የተለያየ የገቢ ጭማሪ ሳያገኙ የኑሮ ውድነት እነርሱንም እያጠቃ ሆኖ ሳለ ትምህርት ቤቱ የወሰነው የክፍያ ጭማሪ ህብረተሰቡ ካለበት የኑሮ ሁኔታ ጋር የማይመጣጠን በመሆኑ በርካቶችን እንዳስቆጣ ይገልጻሉ

ነገር የለም። እስካሁን እንግዲህ የሰማነው ነገር የለም። ያው ትራንስፖርት ነጻ ከሚጠቀሙት በስተቀር ምንም የሰማነው ነገር የለም። በግልም ደግሞ

ምንም ነገር የለም። ምን ተርፉሽ? አሁን እንግዲህ እኛ በንግድ ስራ ነው የምንተዳደረው፣ ግን ምን ያክል ተርፎን ለሰው ለሰራተኛስ ምን ያክል እንጨምራለን? በጣም ከባድ ነው እና ያው ወደ መዝጋት ሁሉ የሄዱ ብዙ ሰዎች አሉ። የመንግስት ባለስልጣን መስሪያ ቤቱ የግል ትምህርት ቤቶቹ እያሳለፉ ባሉት ውሳኔ ዙሪያ ምን አስተያየት እንዳለው ለመጠየቅ በተደጋጋሚ ብንሞክርም ምላሽ አላገኘንም።

ሆኖም ወላጆች ከመንግስት ምን ይጠብቃሉ ስንል ወይዘሮ ትዕግስትን ጠይቄያቸዋለሁ። መልሳቸው አሁንማ እረፍደዋል ነው። በቃ አሁን እረፍደዋል።

ገባሽ ረፈደ። በቃ ሚያዚያ ላይ ነበረ ይሄ ነገር ተነጋግረን ይወሰናል ተብሎ የነበረው ትምህርት ቢሮ የሚያዘጋጀው የአራተኛ ኳርተርን ከመክፈላችን በፊት ነበረ። ያው በጭቅጭቅ እንዳልኩሽ በጭቅጭቅ ነው የተፈታው። ለመንግስት ምንም የምታጋቢው አቤቱታ የለም። በቃ ተነግሮሻል። ከፍለሽ ማስተማር ከቻልሽ ከፍለሽ ታስተምሪያለሽ። ከፍለሽ ማስተማር ካልቻልሽ መንግስት ቤት ቀለብም ተዘጋጅቷል፣ ደብተር ይሰጣል፣ እዛ ማስገባት ትችያለሽ ነው የምትባየው። በቃ ይኸው ነው።

ረፈደ፣ ለን ሁሉም ነገር ረፍዷል። የክፍያ ጭማሪ እንደሚያደርጉ ካሳወቁ ትምህርት ቤቶች ውስጥ አንድ ሺ ሰላሳ አንድ የሚሆኑት ከወላጆች ጋር ስምምነት ላይ መድረሳቸውን ባለስልጣን መስሪያ ቤቱ ያስታወቀ ሲሆን ከእነዚህ ትምህርት ቤቶች አብዛኞቹ ከሀያ እስከ ስልሳ በመቶ ጭማሪ ለማድረግ መስማማታቸውን ገልጸዋል። ጭማሪውን መክፈል የሚችል ወላጆች ይቀጥላሉ። ያልቻሉ ደግሞ የተሰጣቸው አማራጭ ልጆቻቸውን አቅማቸው ወደ ቻለበት ይዘው

እንዲሄዱ ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በማዳመጥ ላይ ያላችሁት የአሜሪካ ድምፅ ነው። በመቀጠል ደግሞ ወደ ዩክሬን እናቀናለን። አሜሪካውያን ሐኪሞች ዩክሬናውያን የሙያ አጋሮቻቸው አዲስ ቴክኖሎጂን ተላምደው ውስብስብ የሆኑ የፊት ቀዶ ጥገናዎችን እንዲያከናውኑ በማገዝ ላይ ናቸው።

ኦሜሊያን አሽዱላ ከሌቪቭ ዩክሬን የላከውን ዘገባ እንግዲህ ወልዴ በመቀጠል ያቀርበዋል። የኪቭ ተወላጇ ኢቫን ካኒቦር አሜሪካ ውስጥ የጆሮና የግሮሮ ሐኪም ነች። ወይም በጆሮ አፍንጫና ግሮሮ ሕክምና መስክ የሰለጠነች ነች። ሩሲያ የዩክሬንን መሮሯን ተከትሎ አሜሪካውያንን ሐኪሞች በማስተባበር ፌስ ቱ ፌስ ወይም ፊት ለፊት የሚል ስም የሰጠችውን ተልእኮ ጀመረች። በዚህ ተልእኮ የሚሳተፉ ሐኪሞች ውስብስብ የሆነ የፊትና የአንገት ቀዶ ጥገና ያከናውናሉ።

አንዳንዶቹ ታካሚዎቻችን የታችኛው መንጋጋቸው መጠገን አለበት። ከእግራቸው ወይም ከእጃቸው ላይ አጥንት ወስደን ነው የምንጠግነው። ይህ አጥንት የደም ስሮችን ይዟል፣ እናም አንገት ጋር ካሉ የደም ስሮች ጋር እናገናኘዋለን። በጣም ውስብስብ የሆነ 15 ሰዓታትን የሚወስድ ቀዶ ጥገና ነው። ኢቫን ካኒቦር የረጅም ጊዜ ልምድ ያላቸው አሜሪካዊ አጋሮቿ ቀዶ ጥገና በሚያደርጉበት ጊዜ ታግዛለች።

እንዲሁም ለዩክሬን የሕክምና ባለሙያዎች የቪዲዮ ኮንፈረንስ ታዘጋጃለች። ማኖጅ አብርሃም የፊት ፕላስቲክ ቀዶ ጥገና ባለሙያ ነው። በርካታ ጉዳቶች እናያለን። አይን እንዳይን ያጡ፣ አፍንጫ ወይንም መንጋጋቸውን ያጡም አሉ። አንዳንዶቹ የቀዶ ጥገና ስራዎች ለምሳሌ ጥቃቅን የደም ስሮችን የሚመለከቱትና በታማሚ ብቻ የሚሰሩ የሰውነት ክፍሎችን በተመለከተ እዚህ ብዙ ልምድ የላቸውም። እኛ ያንን ክፍተት ነው የምንሞላው

እዚህ ያሉትን ሐኪሞች እናሰለጥናለን። የፊት ፕላስቲክ ቀዶ ህክምና ባለሙያዎች፣ የአይን ፕላስቲክ ቀዶ ጥገና ሐኪሞች፣ የጭንቅላትና የአንገት ቀዶ ጥገና ሙያተኞች፣ እነዚህ በሙሉ አንድ ላይ ሆነን ሙያዊ እገዛ እናደርጋለን። ማኖጅ አብርሃም በኒውዮርክ የፕላስቲክ ቀዶ ህክምና ባለሙያ ሲሆን 18 አባላት ያሉትና ሐኪሞች፣ ነርሶችና የቴክኒክ ረዳቶች የተካተቱበት ቡድን አባል ነው። 30 የሚሆኑና ፊታቸው ክፉኛ የተጎዳ የዩክሬን ወታደሮች ላይ ቀዶ ጥገና አከናውኗል።

ቪችስላቭ ኮንድራሾቭ ቀዶ ጥገና ከተደረገላቸው ወታደሮች አንዱ ነው። ሐኪሞችን ሳማክር ሁሉም እንዳሉት የላይኛው ነርቭ ሞቷል፣ የታችኛው ግን ሊሰራ ይችል ይሆናል ብለውኛል። አይንን መዝጋትና መክፈት አልችልም። ፈገግ ማለት አንድ ቀን ምናልባት። ነገር ግን ሁሉም ነገር ሊሰራ እንደሚችል ተስፋ እንዳለ ይናገራሉ። ይሄ በጣም ድንቅ ነገር ነው። አሜሪካውያኑ የቀዶ ህክምና ባለሙያዎች ባደረጉት አስተዋጽኦ

ጉዳት የደረሰባቸው በርካታ የዩክሬን ተዋጊዎች ምግብ መመገብ፣ መናገር እንዲሁም መተንፈስ ችለዋል። ኢልያ ስቨሮትስኪ በጦርነቱ ያጣውን አፍንጫ መልሶ አግኝቷል። ጉዳት በደረሰብኝ ወቅት አፍንጬን አጣው። ሙሉ ለሙሉ ቀድሞ የነበረኝን አፍንጫ አስመስለው ለመተካት እየሰሩ ነው። የሚችሉትን ሁሉ ያደርጋሉ። እስካሁን ስምንት ቀዶ ጥገናዎችን አድርጌያለሁ።

ኢቫን ካኒቦር ዩክሬናውያን ሐኪሞች ስለሚያገኙት ልምድ ትናገራለች። ሚክሮኪሩርጊ ያኮልፖትሪም ነው። አጥንትን ለይተህ ለማውጣት የምታደርገው ቀዶ ጥገና እንዲሁም እነዚህን የደም ስሮች ለይተህ ከዛም ከሁለት እስከ ሶስት ሰዓት መልሰህ እያንዳንዱን ትናንሽ የደም ስርና ዋና የደም ማስተላለፊያዎችን በማግለያ መነጽር በመታገዝ መስፋት፣ የዩክሬን ሐኪሞች ከአሜሪካዊ አጋሮቻችን የምንማረው ነገር መሆን አለበት።

በዩክሬናውያን ወታደሮች ፊት ላይ የሚታየው ጠባሳ አገራቸውን በቅርቡ ነፃ ለማውጣት ተስፋ በማድረግ የከፈሉት ዋጋ ነው። አሜሪካውያንና ዩክሬናውያን ሐኪሞች ደግሞ ተጎጂ ወታደሮቹ ፊታቸውን ሳይሸፍኑ መኖር እንዲችሉ ማድረግ የሚችሉትን ሁሉ በማድረግ ላይ ናቸው።

የተከበራችሁ አድማጮቻችን እንዲሁም ተመልካቾቻችን፣ እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ዛሬ ምሽት ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ ዝግጅቱን በምስልና በድምፅ ስታቀናበርልን ቆይታለች። ዋና አዘጋጃችን ጽዮን ግርማ ናት። ከመላ ባልደረቦቼ ጋር በመሆን እሰናበታችኋለሁ። የነገ ሰው ይበለን። መልካም ምሽት።